ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ ሰላሳ አንድ ሜትር ባንዶች በየቀኑ ከምሽት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀምረ የዓለም የፕሬስ ቀን ጋዜጠኝነት ያለ ፍርሃት ወይም ያለ መድሎ ዛሬ የታሰበው የዘንድሮ የዓለም የፕሬስ ቀን የዓመቱ መሪ ቃል ነው። እለቱን አስታከን የኢትዮጵያን የፕሬስ ይዞታ እንመለከታለን። ኮሮና ቫይረስ የተከሰተበት ወቅት ከመቼውም ጊዜ በላይ ነጻ ፕሬስ ምን ያክል አስፈላጊ እንደሆነ ያሳየን ወቅት ነው። በጣም ብዙ መጥፎ፣ የተሳሳቱ እና የተዛቡ መረጃዎች አሉ። በዚህም ምክንያት በዓለም ዙሪያ ያሉ ሰዎች ትክክለኛ መረጃዎችን እንድንሰጣቸው በእኛ ይተማመናሉ። እኛ ደግሞ በዓለም ዙሪያ ባሉ በተለይ ነፃ መረጃን ማግኘት የማይችሉ አገሮች ላይ ሆነው ስለ ኮሮና ቫይረስ እውነቱን በሚዘግቡልን ጋዜጠኞቻችን እንተማመናለን። ሚዲያው በተለቀቀው የነጻነት ሜዳ በአግባቡ ባለመጫወት ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ፣ መንግስት ተቋማት እንዲወድሙ፣ መሰረተ ልማት እንዲጠፋ፣ ሰዎች በማንነታቸው እንዲጋጩ እና ሳቻ ነው። በተለይ እንዲሆነ ሃይማኖት፣ አካባቢ እና ድርጅት መሰረት አድርጎ የሚቀሰቀሱ ቅርቀሳዎች አሉ። እነዚህ ሂደትም በከፍተኛ ደረጃ ጎድተዋል። የቀደሙት የአሜሪካ ድምፅ ዲሬክተር አማንዳ ቤኔት ናቸው ዕለቱን አስመልክቶ ከተናገሩት የተወሰደ ነው። እርሳቸውን ተከትሎ የሰማችኋቸው ደግሞ የኢትዮጵያው ጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። የወቅቱን የኢትዮጵያ የፕሬስ ይዞታ አስመልክቶ በተሰናዳ ዝግጅት ታገኟቸዋላችሁ። ቆየት ብሎ ከዜናው በኋላ ይቀርባል። ዓለም አቀፉ ወረርሽኝ ኮቪድ-19 በሰው ልጆች የህይወት ዘይቤ ላይ ባሳድረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ የጀመርነውን ተከታታይ ልዩ ወግ ዛሬም የአየር ጊዜያችን እንደፈቀደ እንቀጥላለን። በመሰረቱ ምንድን ነው የማርሻል ፕላን የሚለውን ባነሳሁበት ጊዜ ሁለት መልሶች መመለስ ነበረብኝ። አንደኛ ለምንድን ነው ዩሮፓኖቹም ወይም አሜሪካኖቹ ምን ግድ ቢኖራቸው ነው ለእኛ እንደዚህ በቢሊየንስ የሚቆጠሩ ገንዘብ ሊሰጡን የሚችሉት? ዶክተር ዮናስ ብሩ ለአለም ባንክ ለረጅም ዓመታት በምጣኔ ሀብት ከፍተኛ አማካሪነት ያገለገሉ ናቸው። ማርሻል ፕላን ለአፍሪቃ በተሰኘው ርዕስና ሌሎች የአፍሪቃንና የኢትዮጵያን ኢኮኖሚ እንዲሁም የዓለም መንግስታት ሚና በሚመረምር ዝግጅት በርዕሱ ላይ በተከታታይ በጻፏቸው ጽሑፎች መነሻነት ጋብዘን አወያይተናቸዋል። አብረውን ያመሻሉ። የአዲስ አበባ መስኮት ሲከፈት ንጉሥ ያክሉ ለምሽቱ ያሰናዳውን ይዞ ይቀርባል። እሁድ ሚያዝያ 25 2012 ዓ ም ጤና ይስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጮቻችን እንደ ምስም ብቻ ሁሉ ዛሬም ከስቱዲዮ ውጪ ከመኖሪያ ቤታችን እያሰናዳን ማቅረብ በያዝ ነው። በዚህ ለየት ባለ አቀራረብ ከሶስተኛው ዙር የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ንጉሡ ታምሬ ነው። አሁን እሁድ ከሆነ እለቱ የራዲዮ መጽሔን ነው ሰዓቱ። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄደው። ዛሬ የዓለም የፕሬስ ቀን ነው። የምንነግራችሁ ዜና በጎ ሊሆን ይችላል፣ በጎ ዜናም ላይሆን ይችላል። የምንነግራችሁ ግን እውነቱን ነው። ይህ ቪኦኤ ላለፉት ከሰባ ስምንት ዓመታት በላይ በጽናት ይዞ የቆየና ዛሬም በዓለም ዙሪያ በሳምንት ከሁለት መቶ ሰማንያ ሚሊየን በላይ ለሆኑ አድማጮቹ ተመልካቾችና ተከታዮቹ እያገለገለበት ያለ ዋልታ መርሁ ነው። እንኳን ለዓለም የፕሬስ ቀን አደረሳችሁ። ጤና ይስጥልኝ ክቡራትና ክቡራን አድማጮች ሰሎሞን አባተ ነኝ ዜናውን የማሰማችሁ የኤርትራ ፕሬዚደንት ኢሳያስ አፈወርቄ አዲስ አበባ ናቸው ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ከተቀበሏቸው በኋላ ሁለቱ መሪዎች በሀገሮቻቸው ትብብርና በአካባቢያዊ ጉዳዮችም ላይ መመካከራቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ ትዊት አድርገዋል። ፕሬዚደንት ሳህለ ወርቅ ዘውዴ ለኤርትራው ፕሬዚደንት በቤተ መንግስት የምሳ ግብዣ ያደረጉ ሲሆን በግብዣው ላይ የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና የኦሮሚያ ክልል ፕሬዚደንት ሽመልስ አብዲሳም መገኘታቸውን ያመለከቱት የማስታወቂያ ሚኒስትር የማነ ቀደም ሲል ባሰፈሩት ትዊት ላይ የጉብኝቱ ዓላማ በሀገሮቹ ትስስሮች ኮቪድ-19 ንና የአንበጣ ወረርሽኝን በጋራ መዋጋት የሚቻልባቸውን መንገዶች መመካከርንም እንደሚያካትት ገልጸዋል። በፕሬዚደንት ኢሳያስ አፈወርቂ በሚመራው ከፍተኛ ቡድን ውስጥ የውጭ ጉዳይ ሚኒስትሩ ኦስማን ሳልህና የፕሬዚደንቱ አማካሪ የማነ ገብረአብ እንደሚገኙ የማስታወቂያ ሚኒስትሩ አክለው ጠቁመዋል። ከፍተኛ ባለስልጣኖቻቸውን ጨምሮ የኢትዮጵያው ጠቅላይ ሚኒስትር መሆኑ የኤርትራው ፕሬዚደንት የኮሮና ቫይረስ ምርመራ ስለማድረግ አለማድረጋቸው እስካሁን በይፋ የወጣ መረጃ ካለመኖሩ በተጨማሪ፣ በዛሬ ግንኙነቶቻቸው ወቅት የተወሰዱና የማስታወቂያ ሚኒስትሩ የማነ ገብረ መስቀል በትዊተር ገጻቸው ባሰፈሯቸው የኢትዮጵያ መገናኛ ብዙሀንም ባወጧቸው ፎቶዎች ከተወሰኑ ሰዎች በስተቀር በአብዛኛው ጊዜ የአፍና የአፍንጫ መሸፈኛ አለማድረጋቸውን ያሳያሉ። ጠቅላይ ሚኒስትር አቢይ በፌስቡክ ገጻቸው ላይ ባሰፈሩት አጭር መልእክት ፕሬዚደንቱ ለሁለት ቀናት በሚያደርጉት ቆይታ በሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት እናደርጋለን፣ ስለተጋፈጥናቸው ፈታኝ ሁኔታዎች እንወያያለን ብለዋል። የኮሮና ቫይረስ ስርጭት አሳሳቢ የሆነ መምጣቱ ከታወቀ ወዲህ የኢትዮጵያው ጠቅላይ ሚኒስትር የውጭ መሪ ተቀብለው ሲያስተናግዱ የመጀመሪያቸው ነው። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠው ሰዎች ቁጥር 135 ደርሷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ ባወጣው መረጃ በኮቪድ-19 ሕክምና ላይ ሀምሳ አምስት ሰዎች መኖራቸውንና ሰባ አምስት ሰዎች ከህመሙ ማገገማቸውን አስታውቋል። ኢትዮጵያ በኮቪድ-19 እስካሁን ሶስት ሰው ሞቶባታል። የአውሮፓ መሪዎች የኮሮና ቫይረስን ወረርሽኝ ለመዋጋት አንድ ዓለም አቀፍ የሕክምና ድርጅት እያቋቋሙ መሆናቸውን አስታወቁ። በእንግሊዙ ዘ ኢንዲፐንደንት ጋዜጣ ላይ ጽሁፍ ያወጡት የጣሊያን፣ የጀርመን፣ የፈረንሳይ፣ የስፔን፣ የኖርዌይና የአውሮፓ ህብረት መሪዎች ስምንት ቢሊዮን ዶላር ለድርጅቱ ማቋቋሚያ እያዋጡ መሆናቸውን እና እንዲሁም የዓለም የጤና ድርጅትን እንደሚደግፉ በቢልና ሜሊንዳ ጌትስ ፋውንዴሽንና ዌልካም ትረስትን በመሳሰሉ ተቋማት የሚደረጉ ጥረቶችን እንደሚቀላቀሉ አስታውቀዋል። በመላው ዓለም ለአዲሱ ኮሮና ቫይረስ የተጋለጠው ሰው ቁጥር 3 ሚሊዮን 400 ሺህ የደረሰ ሲሆን ወደ 244 ሺህ ሰው ሞቷል። ዩናይትድ ስቴትስ ውስጥ 1.17 ሚሊዮን ሰው መጋለጡና 67300 ሰው በኮቪድ-19 ምክንያት መሞቱ ዛሬ በወጡ መረጃዎች ላይ ተጠቁሟል። በኮቪድ-19 ወረርሽኝ ውስጥ ጋዜጠኞች ስራቸውን በተረጋጋ ሁኔታና ደህንነታቸው ተጠብቆ እንዲያከናውኑ መንግስታት እንዲተጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አስተላለፉ። የተሳሳቱ መረጃዎች፣ ጎጂ የጤና ምክሮች፣ እጅግ የተበላሹና አጥፊ ግምታዊ አስተሳሰቦችና መላምቶች ሌላ ወረርሽኝ አለምን ውጧታል ያሉት የመንግስታቱ ድርጅት ዋና ጸሐፊ መገናኛ ብዙሃኑ የተረጋገጡና ሳይንሳዊ መረጃዎችን በማስረጃ የተደገፉ ዜናዎችንና መድኃኒት ይሰጣሉ ብለዋል። ይሁን እንጂ ወረርሽኙ ከተቀጣጠለ ወዲህ ጋዜጠኞች ለተጠናከሩ ገደቦችና እገዳዎች መጋለጣቸውንና ስራቸውን ስለሰሩ ብቻ ለብረቱ ቅጣቶች መዳረጋቸውን ገልጸዋል። በ23 ሀገሮች ውስጥ ቢያንስ ቁጥራቸው 55 የሚደርስ ጋዜጠኞች በኮቪድ-19 ምክንያት መሞታቸውን ጄኔቫ የሚገኘው ፕሬስ ኤምብለም ዘመቻ አስታውቋል። የኮቪድ-19 ወረርሽኝ እንዲሁም ከባድ የነበረውን የሶማሊያ ጋዜጠኞች ሥራና ሕይወት ይበልጥ ያወሳሰበው መሆኑን የዓለም የፕሬስ ቀንን አስመልክቶ ለቪኦኤ ሐሳባቸውን ያካፈሉ የሀገሪቱ ጋዜጠኞች ተናግረዋል። ሶማሊያ ለጋዜጠኞች ሁልጊዜም የከፋች ሀገር ነች ብሏል የሶማሊያ ጋዜጠኞች ፌዴሬሽን ዋና ጸሐፊ ሞሐመድ ኢብራሂም ሞዐሊሙ ከሶማልኛ ዝግጅት ክፍላችን ባልደረባ ሞሐመድ ኦላድ ጋር ዛሬ ባደረገው ውይይት። በዚህ ዓመት ግን በተለይ ሀገራችን በኮሮና ቫይረስ ስርጭት ውስጥ ባለችበት ጊዜ ባለሥልጣናቱ ጋዜጠኞችን ማዋከባቸውን አጠናክረዋል ብሏል። ሶስት ጋዜጠኞች በተለያዩ የሀገሪቱ አካባቢዎች በዘፈቀደ መታሰራቸውን፣ አንድ የራዲዮ ጋዜጠኛ ከስራው መታገዱን የፌዴሬሽኑ ዋና ጸሐፊ አክሎ ጠቁሟል። የግብጽ መንግስት በጋዜጠኞችና በሌሎችም የመገናኛ ብዙሀን ሰራተኞች ላይ ጥቃት እየፈጸመ ነው ሲል አምነስቲ ኢንተርናሽናል ከሰሰ። የሰብአዊ መብቶች ተሟጋቹ ቡድን የፕሬስ ቀንን አስመልክቶ ባወጣው ሪፖርት ይህ በመገናኛ ብዙሀኑ ላይ እየተፈጸመ ያለ ጥቃት የጋዜጠኞችን የመናገርና ሀሳብን የመግለጽ መብት የሚጥስ ብቻ ሳይሆን አጠቃላዩ ህብረተሰብም መረጃዎችን ከነፃ አካላት እንዳያገኝ የሚገድብ እርምጃ ነው ብሏል። በተለይ በኮቪድ-19 ወረርሽኝ ውስጥ ሀሳብን መግለጽና መረጃን ከሚታመኑ ምንጮች ማግኘትን ማረጋገጥ የህዝብን መታመን ለማትረፍና የተሳሳቱ መረጃዎችንም ለመዋጋት እጅግ ቁልፍ ጉዳይ ነው ብሏል። አምነስቲ አንድ ጋዜጠኛ በግል የፌስቡክ ገጹ ላይ በመንግስቱ የኮቪድ-19 ቁጥሮች ላይ ጥያቄ በማንሳቱ መታሰሩና ያለበት ቦታም እንደማይታወቅ አምነስቲ ገልጿል። አንድ ጋዜጠኛ በግል የፌስቡክ ገጹ ላይ በመንግስቱ የኮቪድ-19 ቁጥሮች ላይ ጥያቄ በማንሳቱ መታሰሩንና ያለበት ቦታም እንደማይታወቅ አምነስቲ ገልጿል። ባለፉት አራት ዓመታት ውስጥ የግብጽ መንግስት በአስሮች የሚቆጠሩ ጋዜጠኞችንና ሌሎችም የመገናኛ ብዙኃን ባልደረቦችን ስራቸውን እያከናወኑ በመሆናቸው ብቻ በህግ ጣሾች ዝርዝር ውስጥ አስገብቷቸዋል ብሏል የአምነስቲ መረጃ። የግብፅ መንግስት እስካሁን ምላሽ አልሰጠም። ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ አሉላ ለመለሳችሁ። በእኔ በኩል ጤና ይስጥልኝ ክቡራትና ክቡራን ጤና ስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ሚያዝያ 25 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ያንድ ፍቅር በኔ ይታ በኔ ያቅም ከአንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለሁ ከመሻሸም ከንጋቱ አንድ የሚል ቃል አመልካለሁ። አንዳይፈርድም አንዳይነድም ሲሉኝ እንኳን አይጥመኝም፣ ተረት ብቻ ይመስለኛል። አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል። ረጅም ጉዞ ልሄድ ሳስብ በአንድ እርምጃ ጀምራለሁ። ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ። መብልስ ቢሆን በአንድ ጊዜ ሁለት ጉርሻ ምች ጎርሳለሁ። አንዴ ብቻ ተወልጄ አንዴ ብቻ ሞታለሁ። አንድ አፍቅሬ አንድ ወድጄ ላንዲት ፍቅሬ ይሰዋለሁ። አንድ አግብቼ ከሷው ጋራ ተሳስቤ ኖራለሁ። በአንድ ዓላማ ተወስኜ በአንድ ልቤ ቆራቶኜ በአንድ አምላኬ ተማምኜ ያው እስካሁን ይኸው አለው። አንድ አባት ነው የነበረኝ፣ ካንድ እናት ነው የተወለድኩ። ቁጥር እንኳ ስማር ድሮ ሁለት ብዬ መቼ ጀመርኩ? እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ድሮም ጥንትም ከመሠረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ሕዝብ ይለኛል በአንዲቷ ወዳገሬ እናንተሳ የአንድ ፍቅር በተሰኘችው ከዚህ ቀደም ባቀረብናት የገጣሚ ሙሉነህ መንግስቱ ግጥም ዝግጅታችንን ጀምረናል። ሙሉነህን እናመሰግናለን። አድማጮች፣ አሁን እለት ወደሚዘከርለት አቢይ ርዕሰ ጉዳይ ነው የምናምራው። ከዚያ በፊት ግን በተለይ ለዚሁ ቀን የተዜመ የሚመስለውን የድምፃዊ ቴዎድሮስ ሞዚሳን ዜማ እናስቀድም። Yeah. the you ሳይናገር አልቀረም። በመግቢያ ያስተዋወቅኳችሁን ዕለቱን ተንተርሶ የተሰናዳው ቅንብር ነው። ቀዳሚው የዓለም የፕሬስ ቀን እለቱ ስለ ፕሬስ ነጻነት አስፈላጊነት በዓለም ዙሪያ በሁሉም ቦታ ግንዛቤ እንዲኖርና እንዲሁም እንደ አውሮፓውያን የዘመን አቆጣጠር በ1948 በጸደቀው ዓለም አቀፍ የሰው ልጆች የሰብአዊ መብት ድንጋጌ የታቀፈው የዜጎች የንግግር ነጻነት መብት መጠበቁን መንግስታት ያረጋግጡ ዘንድ ለማስታወስ በሚል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደ አውሮፓውያን የዘመን አቆጣጠር በ1993 ዓ ም ባሳለፈው ውሳኔ መሰረት በየአመቱም በልዩ ልዩ ዝግጅቶች ይከበራል። የዘንድሮም ኮቪድ-19 ያመጣዋለውት ተከትሎ የአደባባይ ዝግጅቶች ተገድበውና ይበልጡንም በተለይ የአርመሞ የታሰበ ይምሰል እንጂ ጨርሶ ግን አልተዘነጋም። በተለይ የኢትዮጵያን የፕሬስ ይዞታ የሚመለከተው ቅንብር ካለፉት ሁለትና ሶስት ዓመታት ወዲህ ሁነኛ እርምጃዎች ያስመዘገበው የኢትዮጵያ ሚዲያ ነጻነት አሁንም ግን ከፈተናው አልተላቀቀም ይላል። ተከታዩን ልዩ ዝግጅት ያሰናዳችልን አዲሷ ባልደረባችን ስመኝሽ የቆየ ከዝግጅቷ ጋር በስልኩ መስመር ተገኝታለች ስመኝሽ እንደምናመሸሽ እግዚአብሔር ይመስገናሉላ እንደምናመሸ እንኳን ደህና መጣሽ እንኳን ደህና ቆየሽኝ። በቅርቡ ወደ ዝግጅት ክፍላችን በባልደረባ ነ ስትቀላቀይ ዝግጅትሽን ለመጀመሪያ ጊዜ ሳስተዋውቅ ለአድማጮች ያስተዋወቅኩሽ በርቁ ነበር። አሰራራችን ለመለወጡ ስቱዲዮ አብረን ቁጭ ብለንም ስላልሆነ የምንሰራው አንቺ የመጣሽበት ሰዓት በርቀት ተቀላቅላን አለች ያልኩት ዛሬ ግን በስልኩ መስመር አግኝቼሻለሁ እና የመጀመሪያው አጋጣሚያችን ነው። ለዚህ ለራዲዮ መጽሄት የተለየ ታሪክም አለን በዚህ ቀን ከአምስት ዓመት በፊት ልክ ነው። የዛሬ አምስት ዓመት በዚህ ቀን ተገናኝተን ነበር። ያኔ የኛ ፕሮግራም እንግዳ ብቻ ሳቶኝ በጊዜው የዩናይት ስቴትስ ፕሬዚዳንት የነበሩት ፕሬዚዳንት ኦባማ ዕለቱን ለማክበር ሶስት ዓለም አቀፍ ጋዜጠኞችን በጋበዙበት ወቅት አንቺ አንዷ ሆነሽ ከእሳቸው ጋር በውይይት ላይ ተሳትፈሽ ከዛ ውይይት መልስ ነበረ ወዲህ ወደ ፕሮግራማችን የጋበዝኩሽ እና ተነጋገር ነው። ከአምስት ዓመት በኋላ አንድ ቢሮ እንዳለ አንድ ስራ ላይ ልበለው። ልክ ነው። አንድ ስራ ላይ ነን ያለ ነው። እንግዲህ በቅርቡ ደግሞ አንድ ቢሮ እንገናኛለን። ልክ ነው። በየዕለቱም በስራዎቻችን እንገናኛለን። በድጋሚ እንኳን ደህና መጣሽ። ራዲዮ መጽሔት የመጀመሪያ የሚሆን ዝግጅትሽ በዕለት በዕለት ሁለት የዋለበትም ይሄን ልዩ ዝግጅት ይዘሽ ቀርበሻል። እሺ አሉላ፣ አመሰግናለሁ እንደገለጽከው የዛሬ አምስት ዓመት የፕሬስ ነጻነት ቀን በሚከበርበት ወቅት በወቅቱ የነበረው የኦባማ አስተዳደር የፕሬስ ነጻነትን አስመልክቶ በሚዲያ በሚደርስ ጭቆና ምክንያት ከየሀገራቸው ተሰደው እዚህ አሜሪካ የሚገኙ ጋዜጠኞችን በዋይት ሀውስ ጋብዘው ባወያዩበት ወቅት አንዷ ሆኜ ተጋብዤ ነበር። የዛን ጊዜ እንግዲህ በወቅቱ ጋዜጠኞች በእስር የሚገኙበት ብዙ አፋኝ ሕጎች እንደ ችግር የሚነሱበት እና በአጠቃላይ የፕሬስ ነጻነት ትልቅ አስቸጋሪ የሆነበት ወቅት ነበር። እንግዲህ አሁን ከአምስት ዓመት በኋላ ደግሞ የታሰሩ ጋዜጠኞች ተፈተው ሕጎች ማሻሻያ ተደርጎባቸው እና የተሰደዱ ጋዜጠኞች ወደ ሀገራቸው ተመልሰው ተስፋ የምናደርግበት ወቅት ላይ ነው። የፕሬስ ነፃነትን ዘንድሮ የምናከብረው። ኢትዮጵያ ሚዲያ ችግር ዘርፈ ብዙ ነው። ተስፋ ብናደርግም እነዚህን ችግሮች በየዕለቱ እየቀረፍን መሄድ አለብን። ስለዚህ የተሻለ ነገር ማየት እንጠብቃለን እንግዲህ መልካም የጀመርሽው በተዋወቅንበት ርዕሰ ጉዳይ ነው። ይህ ለኢትዮጵያ ጋዜጠኝነት ብቻ ሳይሆን ለዓለም ይልቁንም ደግሞ አሁን የኮሮና ቫይረስ ወረርሽኝ በፈጠረው ድንገት ይበልጥ አሳሳቢ የሆነበት ነው። ወደ ዝግጅትሽ በቀጥታ ከመዝለቃችን አስቀድሞ ግን አቀባበላችን እንዴት ነበር እንዳልልሽ የምንቀበልበት ዕድል አልነበረም በወጉ የምንቀበልበት እና አጀማመሩ እንዴት ነበር? ብዙዎችን የሚያሳስቡ ነገሮች ባሉበት በዚህ ደጋግመን ባነሳ ነው። የኮሮና ወረርሽኝ መዛመት ሳቢያ ሰው በቤቱ ከቶ እንቅስቃሴ በተገደበበት፣ ብዙ ነገሮች ከወትሮ በተለወጡበት ሰዓት ነው ስራ የጀመርሽው እና እንዴት ነበረ? እንዲህ ያሉ ስራዎችን ለመስራት ከተለመደው መንገድ መውጣት ይጠይቃል። አሁን ለሰራሽው ስራ ኢትዮጵያ የመንግስት ባለስልጣናትን በጋዜጠኝነት ማየት የተሰማሩ ጋዜጠኞችን ከተለያየ ቦታ ማግኘት ነበረብሽ እንደ ልብ ሁኔታዎች የማይመቹበት ነው፣ እና ዝግጅቶች የሚሰሩት እንዴት ነበር አጀማመሪ? ልክ ነህ አሉላ። እንግዲህ እንደ አጋጣሚ ሆኖ ያለንበት ጊዜ አስቸጋሪ ነው። በኮሮና ቫይረስ ምክንያት ሁላችንም ራሳችን እናግለን በየቤታችን ያለንበት ወቅት ነው። እኔም ቨርጂኒያ ባለው በኖሪያ ቤቴ ሆኜ ነው ስራ የጀመርኩት። ቀላል አይደለም። እንዳልከው ቃለ መጠይቆችን ለማድረግ በስልክ ከቤት ሆነን ነው ወደ ኢትዮጵያ የምንደውለው። ባለስልጣናትንም ወይም የተለያዩ ግለሰቦችን ቃለ መጠይቅ የምናደርገው ቤታችን ሆነን በስልክ ነው። የተሟላ ስቱዲዮም የለም። የራሳችንን መሳሪያዎች ተጠቅመን ጸጥታ ያለበት ቦታ እንግዲህ መኝታ ቤት በራችንን ቆልፈን፣ ወይም አንዳንድ ጊዜ ደግሞ ቁም ሳጥን ውስጥ ራሳችንን ዘ ጸጥታ ፍለጋ በዛ ሁኔታ ነው እየሰራን ያለ ነው። የራሱ የሆኑ ልምዶች የራሱን የሆነ ንቸር ነው በራሱ ብዬ አስባለሁኝ። አዲስ ነገር ፍለጋ አዲስ መንገድ ነው ነው የምትይው፣ አዲስ መንገድ ነው፣ አዲስ ልምድ ነው። እንግዲህ ደግሞ ያንን ይዘን ወደ ቢሮ እንመለሳለን። ግሩም ነው። ተጨማሪ ጥሩ ልምዶች ይዘን የምንመለስ ይመስለኛል። ተስፋም አድርገው የከፋ ሁኔታ ብዙዎችንም ለጉዳት የሚዳርግ ሁኔታ ሳይፈጠረ የመመለስ እድል እንዲኖር ነው የሚሰራ ሁሉ። አመሰግናለሁ። በቀጥታ ወደ ዝግጅት እንሄዳለን ስመኝ አመሰግናለሁ አሉላ። መልካም ምሽት። በየአመቱ የሚከበረው ዓለም አቀፉ የፕሬስ ነፃነት ቀን ዘንድሮም ጋዜጠኝነት ያለ ፍርሃትና መድሎ በሚል መርህ ነው የተከበረው። ለረዥም አመታት ለፕሬስ ነፃነት ከሚያሰጉ አገሮች ትመደብ በነበረችው ኢትዮጵያ ባለፉት ሁለት አመታት በመገናኛ ብዙሀን እንቅስቃሴ ዙሪያ በታዩ ለውጦች ሳቢያ ዓለም አቀፍ አድናቆት ብታገኝም በኢትዮጵያ ያለው የፕሬስ ነጻነት ግን አሁንም ከስጋት ነጻ አይደለም። የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩ መሻሻሎች ወደኋላ የመቀልበት ስጋት አሁንም የሚዲያው ፈተናዎች ሆነው ቀጥለዋል። በዚህ ዙሪያ ቀደም ብዬ እንዳስተዋወቅኩት ባልደረባችን ስመኝሽ የቆየ በጋዜጠኝነት ሙያ ለረዥም አመታት ያገለገሉ ጋዜጠኞችንና የመንግስት ተወካይ አነጋግራለች፣ እንደሚከተለው ታቀርበዋለች። የኢትዮጵያ መንግስት ባለፉት ሁለት አመታት ውስጥ በመገናኛ ብዙሀን ነጻነት ዙሪያ ላሳየው መሻሻል በዓለም አቀፉ ማህበረሰብ ዘንድ እውቅናን ተችሮታል። የታሰሩ ጋዜጠኞችን በመፍታት እገዳ ተጥሎባቸው የነበሩና በስደት ሲንቀሳቀሱ የቆዩ የሚዲያ ተቋማትን ወደ ሀገር ውስጥ ገብተው እንዲሰሩ በመፍቀድ መሻሻሎች ታይተዋል። በየዓመቱ የዓለም ሀገራትን የፕሬስ ነጻነት ደረጃ ይፋ የሚያደርገው የድንበር ተሻጋሪ የጋዜጠኞች ቡድን ለመጀመሪያ ጊዜ ኢትዮጵያ ከነበረችበት ለጋዜጠኞች አዳጋች የሆኑ ሀገሮች የሚገኙበት የቀይ ቀለም ምድብ አውጥቶ ችግር አለባቸው ብቻ ከሚባሉት የብርቱካናማ ቀለም ምድብ አገራት ተርታ ውስጥ ከቷታል። ድርጅቱ በሚያወጣው የፕሬስ ነጻነት ደረጃ ሪፖርት ውስጥ ከተካተቱት 180 ሀገራት መካከልም የዛሬ ሁለት ዓመት ከነበረችበት 150ኛ ደረጃ በ51 ከፍ በማለት ዘንድሮ በ99ኛ ደረጃ ላይ ትገኛለች። እነዚህ መሻሻያዎች የታዩበት የኢትዮጵያ ሚዲያ ግን ዛሬም ከፈተና አልወጣም። የሚዲያ ጽንፈኝነት የሙያ ብቃት ማነስ፣ የመረጃ ማግኘት ችግርና የማህበረሰብ ሚዲያው በባህላዊ ሚዲያ ላይ እያሳደረ ያለው ተጽዕኖ ዛሬም የሚዲያ ውስብስብ ችግሮች እንደሆኑ ቀጥለዋል። ከዚህ ቀደም የአዲስ ነገር ጋዜጣ አዘጋጅ የነበረውና በስደት ስዊድን ሀገር የሚኖረው መስፍን ነጋሽ የዋዜማ ሬዲዮ ዋና አዘጋጅ ነው። መስፍን በኢትዮጵያ ሚዲያ ዙሪያ የታዩት መሻሻሎች መረጃን በስፋት ከማዳረስ አንጻር ትልቅ ሚና እንዳላቸው ገልጾ፣ ነገር ግን ለረጅም ዘመን በጠላትነት ተፈርጀው የኖሩት የሚዲያ ተቋማት አሁን የሚፈለገውን ተቋማዊ እና ሙያዊ ኃይል ማቅረብ የሚችሉ አይደሉም ይላል። አሁን የሚታየው የሙያ ደረጃ በጣም በጣም በጣም በጣም ዝቅተኛ ነው። አንዳንድ ጊዜ አሳፋሪም ጭምር ነው። እውነት ለመናገር አንዳንዶቹ ጋዜጠኞች ስለምን እንደሚያወሩ ሁሉ የሚያውቁ አይመስሉ አሁን እንግዲህ ያ ጋዜጠኛ ምንም የሚረባ ነገር የለውም ማለት አደለም፣ ግን በሚያቀርበው ነገር ላይ እንዲያስብበት፣ እንዲዘጋጅበት የሚያደርግ የሚረዳው ደረባ ኤዲተር ወይም ቡድን የላቸውም አብዛኞቹ። እና እነሱ የሚያጥፍን ነገር ነው የሚሰጡት፣ አቅማቸው የፈቀደውን ነገር ነው የሚሰጡት። እና በእነዚህ ልጆች መፍረድም አስቸጋሪ ሊሆን ይችላል። ግን እንደ ሚዲያ ሲታይ ግን የሙያ ደረጃው አብዛኛው አብዛኛው በጣም በጣም የወረደ ነው። መስፍን ጨምሮ የሙያ ብቃት ድንገት የሚገኝ ሳይሆን እየዳበረና እየተጠናከረ የሚሄድ ነው። የኢትዮጵያ ሚዲያ ደግሞ በብዙ መልኩ ሲኮረኮም የኖረ ከመሆኑ አንጻር ሙያው ውስጥ በመቆየት የሚዳብሩ ልምዶቹን እንዲያጣ ሆኗል ይላል። በሚዲያው ዘርፍ ውስጥ ስንት ሰዎች ረጅም ጊዜ ቆይተዋል? ለምሳሌ ኢትዮጵያ ውስጥ አሁን በቴሌቪዥን በሬዲዮ መከታተል ይቻላል። ስንት ጋዜጠኞች ናቸው? ለምሳሌ እንደው እድሜያቸው ከሰላሳ አምስት አመት ወይም ከአርባ አመት በላይ እንኳን ሆኑ። ያ ማለት እድሜያቸው ከዛ በታች የሆኑ ጋዜጠኞች ምንም አያውቁም፣ አይረቡም ለማለት አይደለም። ግን ሚዲያ ውስጥ በመቆየት በእድሜ በእዛ ስራ ላይ ሆኖ በሚገኙ ስልጠናዎችና ልምዶች የሚዳብሩ ብዙ ነገሮች አሉ። በጋዜጠኝነት ሙያ ለረጅም ጊዜ ያገለገለውና በሪፖርተር ጋዜጣ የፖለቲካ ጉዳዮች አዘጋጅ የሆነው ዮሐንስ አምበርብር በሚዲያ ታየ የተባለውን ለውጥ መገናኛ ብዙሃን በሙሉ አቅማቸው እንዲንቀሳቀሱ የሚያስችል ፖለቲካዊና ኢኮኖሚያዊ አቅም ባለመፍጠሩ የሚዲያ ተቋማት ሙያዊ ብቃት ላይ መስራት አልቻሉም ይላል። ጆርናሊዝም ማለት የመንግስትም፣ የፖለቲካ ተቋማትም የፖለቲካ አይዲዮሎጂ፣ የፖለቲካ ፍልስፍና የፖለቲካ ፕሮግራም መተንተን ጉዳይ ነው። የግብርና ጉዳይም መተንተን ጉዳይ ነው። እንደዚህ ያለም ብዙ ነገሮች የሚዘረዘሩ ይችላሉ። ስለዚህ የሚዲያ ዘርፉ እነዚህን ለመቅጠር ጥሩ የሆነ አሳክቲቭ የሆነ ደመወዝ መክፈል መቻል አለበት ማለት ነው። ከኢኮኖሚክስ ዘርፉ ከኢኮኖሚ ዘርፉ ወጥተው ጆርናሊዝምን ተቀላቅለው ኢኮኖሚውን ለመተንተን ጥሩ ተከፋይ መሆን መቻል አለባቸው። ይህንን ለመክፈል የሚችል የኢትዮጵያ የሚዲያ ዘርፍ አቅም የለውም። አቅም የለውም ብቻ ሳይሆን አቅም እንዲፈጥርም የሚያስችለውም ምንም ነገርም የለም። የባንኪንግ ዘርፉ ፋይናንስ አያደርገውም። የፖለቲካ እይታዎች፣ የመንግስት የፖለቲካ እይታ። በዚህ ምክንያት ደግሞ ማህበረሰቡ የተገባባበት የፖለቲካና ለሚዲያ ዘርፉ ያለ እይታ ተሳሳፊ ወተገባባ በመሆኑ ፋይናንስ ለማድረግ ና ዘርፉ አስራፊ ነው አስራፊ አይደለም ብሎ የመጎነት ነው መደምደም ስላለን የፋይናንስ አቅማቸው ተጎዳ ነው ሌላው ለኢትዮጵያ የሚዲያ ተቋማት ማደግ ትልቅ ተግዳሮት ሆኖ የሚገለጸው እና ጋዜጠኞች የሙያ ደረጃቸውን ከፍ እንዳያደርጉ የሚከለክላቸው ጽንፈኛና ኃላፊነት የጎደለው የሚዲያ እንቅስቃሴ ነው የሚዲያ ተቋማት ወደ አንድ ርዕዮተ ዓለም ማጋደላቸው ብቻውን ችግር አይደለም የሚለው መስፍን ዋናው ችግር ለህዝብ ትክክለኛና ሚዛናዊ መረጃ ማቅረብ አለመቻላቸው ና። የአንድ አይነት አመለካከት ብቻ መጠቀሚያ ለተወሰነ አነስተኛ ቡድን ብቻ ነው ተደማጭነታቸው ሆኖ የሚቀረው። አንድ ሰው ከዚህም በላይ ግን፣ በአንድ ሀገር ውስጥ የሚኖር ማህበረሰብ አካል እንደመሆናቸው መጠን ያ ማህበረሰብ ወደ ተሻለ ደረጃ እንዲሸጋገር ማድረግ ይችሉ የነበሩትን አስተዋጽኦ ሳያደርጉ እንዲቀሩ ያደርጋል። ለምሳሌ እንደ ኢትዮጵያ ባሉ ማህበረሰቦች በተለይ የተለያዩ ቡድኖች መካከል ያለውን ግንኙነት በሰላማዊ መንገድ በውይይት እንዲፈታ በማድረግ ፋንታ የተለያዩ ቡድኖች ወደ ጠብና ዮሀንስም ማህበረሰቡን የማሳወቅና የመቅረጽ ኃላፊነት የተጣለበት ሚዲያ ኃላፊነቱን ዘንግቶ የጽንፈኛ አመለካከቶች ማስፈጸሚያ ሆነዋል በሚለው ወቀሳ ይስማማል።

ቀዳሚው ተወቃሽ ማህበረሰብ ሚዲያው ነው። ከዚህ አንጻር ይህ ወቅት ከየትኛውም ጊዜ በላይ የተጣራ መረጃ ጋዜጦች፣ ሬዲዮና ቴሌቪዥን ጣቢያዎች በማህበራዊ ሚዲያ ንፋስ ላለመወሰድ መፍራትና መጠንቀቅ አለባቸው ይላል። እርግጥ በማህበራዊ ሚዲያዎች የተሰራጩ መረጃዎችን እንደ አንድ መነሻ መመልከት በራሱ መጥፎ ወይም ጥፋት ላይሆን ይችላል። ግን ሌላ ምንም አይነት ጥናት ሳያደርግ መጥቶ ማህበራዊ ሚዲያ ላይ የተባለው ሁሉ እያመጣ ሀሜትን በሬዲዮና በቴሌቪዥን መልሶ የማስተባበያ አይነት አቀራረብ የማህበራዊ በአግባቡ ስላልሰራ የሚመጣ ነገር ነው ማሰብና የማህበራዊ ሚዲያውን በአግባቡ መጠቀም የማህበራዊ ሚዲያው መጠቀም ያላለ መሆን መስራት አለብህ ማሰብ አለባቸው፣ የመገናኛ ብዙኃን ሌላው ዮሐንስ ለሚዲያዎች ያልተቀረፈ ችግር ነው የሚለው መረጃ ፈልጎ ማግኘት ነው። በተለይ የመንግስት ኮሚዩኒኬሽን ቢሮ ከፈረሰ ወዲህ ከመንግስት መረጃ የሚገኝበት ወጥ አሰራር የለም የሚለው ዮሐንስ አያይዞም ከቅርብ ጊዜ ወዲህ እየተስተዋሉ ያሉት የጋዜጠኞች እስርም በሚዲያ ተቋማት ላይ ፍርሃት እንዲያዣብብ አድርጓል ይላል። በእነዚህ ጉዳይ ያነጋገርናቸው የጠቅላይ ሚኒስትሩ የፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን በበኩላቸው ጫፍና ጫፍ ያሉ ሀሳቦች ገና ያልታረቁበት ሀገር ላይ የብሔርና የሃይማኖት ጥላቻዎች እንዲሁም ግጭቶች እንዲካሄዱ የሚያደርጉ ቅስቀሳዎች በሚዲያዎች እንዳሉ ገልጸው መንግስት እነዚህን ተቋማት ማስተማር ይቀድማል ብሎ እየሰራ እንደሆነና እርምጃ መውሰድ ቀጣይ አካሄድ እንደሚሆን ያስረዳሉ። ሚዲያው በተለቀቀው የነጻነት ሜዳ በአግባቡ ባለመጫወት ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ መንግስት ተቋማት እንዲወድሙ ህብረተ ልማት እንዲጠፋ ሰዎች በማንነታቸው እንዲጋጩ እና ስራቻ ሚን በተለይ እንዲሆነ ሃይማኖትን አካባቢን መሰረት አድርጎ የሚቀሰቀሱ ቅስቀሳዎች አሉ። እነዚህ በሚያደረጉት ሂደትም በከፍተኛ ደረጃ ጎድተዋል። ብሮድካስት ባለስልጣን ማስተማሪ ቀድማል ብሎ የአስተምሮቱ ስራ ላይ ያተኮረባቸው እልፍ ሲልም ከማስጠንቀቂያ መሰል ነገሮችን የሞካከረባቸው ነገሮች አሉ። በኢትዮጵያ ያለው የሚዲያ ነጻነት ሙሉ በሙሉ ገና የሚፈለገው ደረጃ ላይ ባለመድረሱ አሁንም እክሎች ያጋጥማሉ የሚሉት አቶ ንጉሱ መረጃ አሰጣጥን በተመለከተ ሁሉም የሚኒስቴር መስሪያ ቤቶችና ክልሎች እራሳቸውን ችለው መረጃ እንዲሰጡ መደረጋቸውንና በጠቅላይ ሚኒስትሩ ዙሪያ የሚፈለጉ መረጃዎችን ደግሞ ፕሬስ ሴክሬታሪያቱ ይሰጣል ብለዋል። በኮሮና ቫይረስ ምክንያት የፕሬስ ነጻነት ቀን እንደ ቀድሞ በተለያዩ ዝግጅቶች ባይከበርም ቀኑ ግን በሚመለከታቸው ተቋማት ታስቦ እንደሚውልም አቶ ንጉሱ ነግረውናል። ዘገባውን የማጠናቅቀው በዛሬው ዕለት የተከበረውን የፕሬስ ነጻነት ቀን አስመልክቶ የአሜሪካ ድምፅ ሬዲዮ ዳይሬክተር አማንዳ ቤኔት ባስተላለፉት መልእክት ነው። አማንዳ ቤኔት እባላለሁ። የአሜሪካ ድምጽ ራዲዮ ዳይሬክተር ነኝ። ይህን መልእክት የማስተላልፍላችሁ እንደ አብዛኞቻችሁ በኮሮና ቫይረስ መስፋፋት ምክንያት ራሴን አግልዬ ካለሁበት መኖሪያ ቤቴ ነው። ኮሮና ቫይረስ የተከሰተበት ወቅት ከመቼውም ጊዜ በላይ ነጻ ፕሬስ ምን ያክል አስፈላጊ እንደሆነ ያሳየን ወቅት ነው። በጣም ብዙ መጥፎ የተሳሳቱና የተዛቡ መረጃዎች አሉ። በዚህም ምክንያት በዓለም ዙሪያ ያሉ ሰዎች ትክክለኛ መረጃዎችን እንድንሰጣቸው በእኛ ይተማመናሉ። እኛ ደግሞ በዓለም ዙሪያ ባሉ በተለይ ነፃ መረጃን ማግኘት የማይችሉ አገሮች ላይ ሆነው ስለ ኮሮና ቫይረስ እውነቱን በሚዘግቡልን ጋዜጠኞቻችን ላይ እንተማመናለን። አማንዳ ቤኔት በመልእክታቸው በተለይ የተሳሳቱ መረጃዎች በበዙበት በዚህ ወቅት ነፃ ሚዲያ ትክክለኛ መረጃዎችን ለመስጠት ወሳኝ ናቸው ብለዋል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ ስመኝሽን ለግሩም ዝግጅቱ አመሰግናለሁ። አድማጮች አሁን ወደ ተከታዩ ቅንብር ነው የምወስዳችሁ። ማርሻል ፕላን ለአፍሪካ የኮሮና ቫይረስ ወረርሽኝ የደቀናቸው ፈተናዎችና ተስፋዎቹ የወረርሽኙን የፍጥነት መዛመት ለመግታትና ከሚያስከትለው ኢኮኖሚያዊ ድቀትም ኢትዮጵያን ለመታደግ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ባለሙያዎች ያቋቋሙት ከፍተኛ አማካሪ ቡድን ነው። ከአስተባባሪዎቹ አንዱ የሆኑትን ዶክተር ዮናስ ብሩን የጋበዝ ነው ማርሻል ፕላን ለአፍሪካ ቀደም ብዬ በመግቢያዊ እንደጠቆምኩት ዶክተር ዮናስ ብሩ ለዓለም ባንክ ለረዥም ዓመታት በምጣኔ ሀብት ከፍተኛ አማካሪነት ያገለገሉ ናቸው። በከፍተኛ አማካሪ ቡድኑ በሚሰሯቸው ስራዎች እና በቀደመው ርዕሰ ጉዳይ ዙሪያ በተከታታይ በጻፏቸው ጽሁፎች መነሻነት ነው ጋዘን ያወያየ ናቸው። ወደ ውይይታችን ልውሰዳችሁ። ዶክተር ዮናስ በበርካታ ስራዎች ውስጥ ይሳተፋሉ። በምጣኔ ሀብት፣ በልማት፣ በቅርቡም ደግሞ በአባይ ጉዳይ በርካታ ጽሁፎችን ይጽፋሉ። የሚያስተባብሯቸውን ስራዎችም ተመልክቻለሁ። ከሁሉ ግን በላይ ዛሬ ያለንበት የብዙዎችን ሀሳብ የያዘ የኑሮ ዘይቤያችንን ከመሰረቱ የለወጠ ለጊዜውም ቢሆን ብዙንም እያስጨነቀ ያለ የኮሮና ቫይረስ ወረርሽኝ ለመከላከል በሚደረግ ጥረት ውስጥ በንቃት ይሳተፋሉ። ከውጭ ሀገር ያሉ ኢትዮጵያውያን ባለሙያዎች የተቋቋመ የከፍተኛ አማካሪዎች ቡድን ከአስተባባሪዎቹ አንዱ ነው። ይሄ ከፍተኛ አማካሪ ቡድን በአሁኑ ሰዓት ምን እየሰራ ነው? ምንድን ነው በተጨባጭ ስም የሚታያችሁ? ኮቪድ አድቫይዘሪ ካውንስል ወይም ማካሪ አማካሪ ኃይል በብዛት የሐኪሞች ነው። ሆኖም ግን የተለያየ መስክ ላይ ያለን እኔን ጨምሮ ብዙ አለን። ከመጀመሪያውንም ስንመሰረት ይሄንን ነገር ይሄ ነገር የሕክምና ችግር ብቻ አይደለም፣ የኢኮኖሚ ችግርንም ይዞ ይመጣል በሚል የተነሳ እኔ እና አንድ ሐኪም ለሁለት ነው ኮቸር የምናደርገው ያንን ግሩፕ ያየ ነው ይሄንን እንደ ኢኮኖሚ ችግር ነው ከሚል ምንም እንኳን ብዙዎቹ ሐኪሞች ቢሆኑ ኢኮኖሚውንም መርሳት አልፈለግንም። እስካሁን ድረስ እንግዲህ የችግር እንደመጣ ሁሉም ሀገር የተረባረበው በሕክምናው ነገር ላይ ነው። እንዴት ነው ህዝባችንን የምናድነው? ይሄ ነገር ወዴት ነው የሚሄደው የሚለው ላይ ነበር ሁሉ ሁሉም ሀገር የተረባረበው። አሁን ግን ትንሽ ከአንድ ወር ተኩል ከሁለት ወር ተኩል በኋላ አሜሪካ፣ አንዳንድ ሀገር ሞቱ ረገብ እያለ ሲመጣ ይሄ ነገር እኮ የኢኮኖሚክም ኮስት ችግር አለው እስካሁን ድረስ የምናደርገው ምንድነው? ሐኪሞቹ እና እነዚህ ሳይንቲስቶቹ ስለ በሽታው ላይ ብቻ ተኩረው አንድ መስመር ይዘው ይሄዳሉ። ከነሱ ደግሞ ከጎን ኢኮኖሚስቶቹ ደግሞ ምንድነው የኢኮኖሚው ችግር ይሄ ነገር ሊፈጥር የሚችለው የሚለውን ሁለት ከግራና ከቀኝ ይሄዳሉ። ሁለቱ አብሮ መገናኘት እስካልቻሉ ድረስ እና አንዱ ምሳሌ በህክምናው ላይ የሚደረገው የሄልዝ ፖሊሲ በሚወጣበት ጊዜ የኢኮኖሚክ ኢምፓክቱ ወይም ኢኮኖሚክ ላይ የማያመጣው ተጽዕኖ አብሮ ግንዛቤ ውስጥ ገብቶ ሁለቱንም ሕክምናውንም ጤንነቱንም የመጠበቅ የሀገሪቷንም ኢኮኖሚ ጤንነት የሚጠብቅ አብረን ማየት አለብን የሚል ነገር እየተነሳ ነው። አንዳንድ ትልቅ ዩኒቨርሲቲዎችም ጥናት በዛ ላይ ተጀምረዋል። ያንን በሚመለከት አሁን ኢትዮጵያ ውስጥ አንድ ኮንፈረንስ ለማዘጋጀት እየሞከርን ነው። ይህም ኮንፈረንስ ኢኮኖሚስቶችንና ና ሐኪሞቹን የሚያገናኝ ነው በአንድ በኩል በሌላ በኩል ደግሞ ፖሊሲ ሜከርስ ወይም የመንግስት ባለስልጣናት ፖሊሲውን የሚያወጡትን እና ውጭም ያለ ነው ኢትዮጵያ ውስጥ ያሉት ባለሙያዎች ያካተተ ይሆናል። ያንን ማድረግ የፈለግነው ምንድን ነው በአሁኑ ጊዜ በብዛት ኮንፈረንሶች የሚካሄዱት ስለበሽታው። እንዴት ነው የደረሰ ምን አይነት ትራጀክተሪ ወይንም ደግሞ እንዴት ነው እየተስፋፋ ያለው የሚለው ላይ ነውና፣ አሁን ግን አገሪያችን ምን ላይ ሁኔታ ላይ ነው ያለችው? ምን አይነት ፖሊሲ ነው የሚያስፈልጋት? የፖሊሲ ክፍተቶች አሉ ወይ? የክልል መንግስትና የመሀል መንግስት ጋራ መናበብ አለው ወይ? መናበብ በምንልበት ጊዜ ደግሞ በክልልም ውስጥ በመንግስትም ደረጃ ያሉ ሳይንቲስቶች፣ ሐኪሞች፣ የፐብሊክ ሄልዝ ኤክስፐርቶች ድምፃቸው እየተሰማ ነው ወይ? ውጭ ያሉት ውስጥ ያሉት አብረው ይሰራሉ ወይ? ምክንያቱም ይሄ በጣም ኃይለኛ ችግር ስለሆነ መንግስት ብቻ ሊፈታው የሚችለው አይደለም፣ ኤክስፐርቶችም፣ ነጋዴዎችም ሁሉም አብረው መስራት ያለበት ነገር ነው የሚል አንድ ፕላትፎርም ለማዘጋጀት እየተሯሯጥን ነው። ወደ ትልቁ ርዕስ ልውሰዶ ለዚህ ውይይት መነሻ አይሆነን ቀደም ብለን ያነሳነው የኮቪድ አስራ ዘጠኝን ወረርሽኝን ተንተርሶ ያሉ ሁኔታዎች የተለየ ገጽታ የሰጡትን ጎላ ብሎ የሚታየውን ርዕስ እንመልከት። ማርሻል ፕላን ለአፍሪቃ ይላል። ለአድማጮች ርዕሰ ጉዳዩን ቅርብ ለማድረግ ማርሻል ፕላን የሚሉት እንደ አውሮፓውያን የዘመን አቆጣጠር በ1948 የጸደቀውን እና በሁለተኛው ዓለም ጦርነት ማግስት ዩናይት ስቴትስ በጦርነት የደቀቀችውን አውሮፓን መልሶ ለመገንባት ከአስራ አምስት ቢሊዮን ዶላር በላይ ያወጣችበትን ፕላን የተንተራሰ ነው። ያ ነው የመጀመሪያው ተደርጎ የሚወሰደው። ያን መሰል ፕላን ዛሬ ለአፍሪቃ ያስፈልጋል የሚል መከራከሪያ ነው ያነሱት። በቅድሚያ እንዴት ይሄን ያህል እርዳታ ወይም ይህን ያህል ትኩረት ማግኘት ትችላለች? ማርሻል ፕላንን ያህል የተለየ ትኩረት ይህን ግዙፍ በጀት እንዴት ለመሳብ ይቻላታል? በተለይ ዛሬ አገሮች ራሳቸው ወደ በረታ የኢኮኖሚ ድቀት ይገባሉ የሚል ስጋት እያንዣበበ ባለበት። እሺ፣ እንግዲህ ይህንን ለአፍሪካ ማርሻል ፕላን ያስፈልጋታል የሚለው ነገር በእርግጥ ነው በታህሳስ ወር ሳስ ጀምሬ ቢሆንም ቶሎ ቶሎ በዛ ነገር ላይ የጻፍኩት ከ2018 ጀምሮ ነበረ። በዚህ ነገር ላይ ጽሑፍ የነበረው በተለይ አንዳንድ የጻፍኳቸው ላይ የኢትዮጵያ መንግሥት ማርሻል ፕላን አዘጋጅቶ የኤሮፓያኖቹና አሜሪካን እንዲደግፉት ማቅረብ አለበት የሚል የጀመርኩት ቀደም ብሎ ነበረ። በታህሳስም በምጽፍበት ጊዜ ይሄ ሁን ያመጣው ወረርሽኝ አልመጣም ነበረ ገና፣ ግን የዛን ጊዜም ያነሳሁት ቅድም እንዳልከው ቅድም እንዳልኩትም የአፍሪካ የፖፑሌሽን እድገት በጣም ዓለምን እያስደነገጠ ነው። በዛ ላይ ደግሞ ያንን ሊስተካከል የሚችል አይነት የኢኮኖሚ እድገት ስለሌለ አፍሪካ ቲኪንግ ታይም ቦምብ ነው፣ በአንድ ቦታ ላይ ሊፈነዳኝ ሆነ። ችግሩ አፍሪካ ውስጥ ብቻ አይቀርም፣ ጠቅላላ ዩሮፕን የሚያጠለቀልቃል። አሁን ብዙ እንደምታውቀው ብዙ አፍሪካ ሀገሮች በደቡብ አፍሪካ በኩል አድርገው ወደ ብራዚል ሄደ ከሰላሳ ከአርባ ሺህ በላይ ቦርደር ላይ ያሉ ሜክሲኮ ላይ ወደ አሜሪካ ለመግባት ድሮ አሜሪካ ይሄኔ ሩቅነኝ አይመጡብኝም የሚለው አሁን ግን በራቸው እየተንኳኳ ነው። ዩሮፓያኖችም ደግሞ በአሁኑ ጊዜ ወደ ወደ 2017 ዓ.ም ወደ 6 ሚሊዮን የሚጠጉ አፍሪካኖች ዩሮፕ ዙሪያ ላይ ነበሩ ወደ ዩሮፕን ብንትለ ብለው ለመግባት። አሁን 1.2 ቢሊዮን ህዝብ ነው አፍሪካ ያለው። በ2050 2.4 ልንደርስ እንችላለን፣ ወይም አሁን ያለነውን ጥፍ እንሆናለን የሚል አለን። አሜሪካ እና ዩሮፕ ይሄንን ኢሚግሬሽን የሚፈራው አሁን የዛሬ 15 ዓመት፣ የ20 ዓመት፣ 30 ዓመት ላይ ምን ያህል የበለጠ ወረራ ይመጣብናል ብለው እንደሚገምቱ ማቀፋ ይሄ ብቻ አይደለም ፍራቻቸው። ዶክተር ዮናስ ብሩን ለጊዜያቸው አመሰግናለሁ። አድማጮች ውይይቱ አልተቋጨም። ቀደም ብሎ በተነሱት ነጥቦችም ሆነ በሌሎች ተዛማች በርከት ያሉ ሰሰ ጉዳዮች ዙሪያ ከዶክተር ዮናስ ብሩ ጋር ሰፊ ውይይት አድርገናል። ተከታዩን በሚቀጥለው ፕሮግራማችን እናቀርባለን። ሙሉንም ቃለ ምልልሳችንን በፌስቡክ ገጻችንና በድር ገጻችን ላይ እናኑራለን። ወረርሽኝ ሲከሰት ለመከላከል ስለሚጠቀሙበትና በኢትዮጵያ የቆየ ልማድ ውስጥም ስለሚታወቅ አሰራር የሚያውጉን ፕሮፌሰር አዱኛው ወርቁ ናቸው። ዝግጅቱን ተከትሎም ጊዜ የተሰኘች ግጥማቸውን ያሰሙናል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ነው ፕሮፌሰር አዱኛ ወርቁን ያነጋገረው። የኮሮና ቫይረስ አለማችንን በከፍተኛ ፍጥነት እያዳረሰ ያለ ወረርሽኝ ነው። በአገር አቀፍ ደረጃ የኮቪድ-19 ወረርሽኝን ለመከላከል ከፍተኛ ጥረት እየተደረገ መሆኑ ይታወቃል። እጆቻችንን በሳሙና በመታጠብ አካላዊ ፈቀቅታን በመተግበር ከእጅ ንክኪ በመቆጠብ እንዲሁም በቤት ውስጥ ተወስኖ በመቀመጥ የኮሮና ቫይረስን መከላከል እንደሚቻል ነው የሚነገረው። ገጣሚ፣ ደራሲና እንዲሁም የሙዚቃ ባለሙያው ፕሮፌሰር አዱኛ ወርቁ ከናፓ ቫሊ ካሊፎርኒያ እኔ በተወለድኩበት ይላሉ። እኔ በተወለድኩበት በገጠሪቷ ኢትዮጵያ ተላላፊ ወረርሽኝ ሲከሰት ከሰው ወደ ሰው እንዳይተላለፍ ለይቶ የማቆያው ዘዴ ከጥንት ጀምሮ የነበረ ባህላዊ ስርዓት መሆኑን ይናገራሉ። ተላላፊ በሽታ ሁልጊዜ የሚከሰት በሽታ ነው። ይህ አዲስ ሆነ እንጂ ሌሎችም ተላላፊ በሽታዎች አሉ። በብዛት እኔ ተወልጄ ባደጉበት በገጠሪቱ ኢትዮጵያ እንደዚህ ተላላፊ በሽታ ሲገባ ከሰው ወደ ሰው እንዳይተላለፍ የሚደረጉ ጥንቃቄዎች ነበሩ። አሁን ለምሳሌ ቀሳ ነው የምንለው እኛ በተለያየ አካባቢ ወሸባ፣ ውሸባ እንደዚህ ይሉታል። እኛ ቀሳ ነው የምንለው በአካባቢያችን፣ ቀሳ ወጣ ይባላል። አንድ ሰው ተላላፊ በሽታ ሲይዘው ከቤተሰቡ፣ ከህብረተሰቡ ተለይቶ ራቅ ብሎ ጎጆ ተሰርቶለት፣ አንድ አስታማሚ ተመድቦለት ይቆያል በሽታው እስኪድን ድረስ። ይሄ ስለዚህ ይሄ ነገር አዲስ አይደለም። ከባህላችን ጋር አብሮ የኖረ ነገር ነው። እንደ አዲስ መታየት የለበትም። ሳይያዙ ነው ሳይያዙ ከተያዙ ወዲያ ብዙ ነው መዘዙ ይላል ያገር ሰው። ስለዚህ ጥንቃቄ መደረግ አለበት። እንዴት ነው የሚተላለፈው፣ ምን መደረግ አለበት የሚለውን ባለሙያዎቹ መጋጠባ እየተናገሩት ነው ያለው። ይሄ ነገር ቀላል ነገር አይደለም ይሄ ነው ሊሰመርበት የሚገባው ቀላል ነገር አይደለም። ፊደል ያልተማሩት ወገኖቻችን፣ የገጠር ወገኖቻችን በልምድ የሚያውቁት በስራ የተገበሩት ጉዳይ ነው። ስለዚህ ጥንቃቄው በጽሞና በጥብቅ ሊወሰድ ይገባል፣ የህይወትና የሞት ጉዳይ ነውና። እስኪ ያው በቅርቡም ወይ ጊዜ የተሰኘ አንድ ግጥም ስራ እንዳለው ሰምቻለሁ በድጋሚ እስኪ ወደ ግጥሞ እንሄድ። ወይ ጊዜ ይላሉ? አዎ ወይ ጊዜ። እንግዲህ መቼም ጊዜ የማያመጣው ነገር የለም። ወይ ጊዜ ይላል። ጊዜ ጊዜ፣ መስታወቱ የማትዳሰሰው ብዙ ታሳያለህ ለሰነበተ ሰው። አሁን ይባስ ብለህ ያመጣኸው ነገር በየትኛም አህጉር በየትኛውም አገር አስጨናቂ ሆኗል፣ ማመን የሚያስቸግር ጎበዝ አይል ፈሪ፣ ሀብታም አይል ድሃ፣ ያጥረገርገዋል እንደ ሙላት ውሃ፣ መድኃኒት የሌለው የፈረንጅ ያበሻ ከጤፍ የማይቆጥር ሊቅና ወጌሻ፣ እጅግር የሌለው ውል የለሽ ቋጠሮ፣ ምኑን አመጣኸው ቆይ ጊዜ ዘንድሮ። አይተን የማናውቀው ወረርሽኝ በሽታ፣ ሰተት ብሎ መጥቶ ከማናውቀው ቦታ በየቤቱ አጉሮ ሁሉን እንደ እስረኛ ቀን ፀሐይ እንዳይሞቅ ሌሊት እንዳይተኛ ሰው እንዳይገናኝ ከወገኑ ጋር አትንካኝ አትንኪኝ ብሎ እንዲፈራራ አደረገው። እኮ አቤት ያንተ ስራ በፍርሃት በጭንቀት እያርበደበደ በየቤቱ ገብቶ አንቆ እየወሰደ ወገን የሞተበት እርም እንዳያወጣ በሕግ አስከልክሎ ቀብር እንዳይመጣ። ከዚህ ቤት እሮሮ፣ ከዚያም ቤት እሮሮ፣ ምኑን አመጣኸው ወይ ጊዜ ዘንድሮ? የኮሮና ቫይረስ ሕዝቡን ሳይጨርሰው እንዳመጣህ አርገህ እባክህ መልሰው። ሳምንት ያየነው ሰው በሰላም በጤና ድንገት አረፋሉ ታንቆ በኮሮና ዘመድ ሳይጠይቀው ብቻውን መሞቱ በጣም ያሳዝናል ሲያስቡት በእውነቱ። ወይ አላስታመመ ወይ ቁሞ አልቀበረ ወገን የሚሸኘው መቼ እንዲህ ነበረ። አልወጣልኝ ያለ ባለቅሰው ባለቅሰው ሳያስታም ሳይቀብር እንዴት ይጽናናል ሰው ይላል በየቤቱ ወገኑን ተነጥቆ ልቡ ባዘን ቆስሎ ህሊናው ተጨንቆ ፈጥኖ የሚደርስልን ወገን እንዳናጣ አደራ፣ ፈጣሪ ክፉ ቀን አታምጣ። በተለይ ኢትዮጵያን አደራህን ጌታ፣ አለ ሁልሽ በላት ከጧት እስከ ማታ። የኢትዮጵያ አምላክ የድሮው የጥንቱ፣ በመከራዋ ቀን የደረስክላቱ፣ ዛሬም እንደገና እጇን ስትዘረጋ ከሚያንዣብብባት የኮሮና አደጋ፣ መሰስ አርገ አውጣት በፍቅር በጸጋ አንተን ተስፋ አድርጋ አንተኑ ተማምና፣ በመቅደስ በመስጊድ ጠዋት ማታ ለምና፣ ዛሬም እንደ ድሮ እጇን ስትዘረጋ፣ አይዞሽ ብለህ ያዛት በፍቅር በጸጋ። ይህንን ወረርሽኝ ይህንን ቸነፍር ሀብታምም አይችለው እንኳን የደ ሀገር። ምህረትህ ይቅርታህ የለውም ዳርቻ። ተስፋችን አንተ ነህ አምላክ አንተ ብቻ፣ ሁሉንም ለማድረግ ትችላለህና ድራሹን አጥፋለን ይህንን ኮሮና፣ ይህን ቀን እንድናልፍ ማንም ሳይጎዳ፣ እኛም እርስ በርሳችን እንድንረዳዳ ቅን መንፈስ አዛኝ ልብ ፍጠርልን ጌታ። ቀን ማለፉ አይቀርም የማታ የማታ፣ እጅ ለእጅ ተያይዘን አብረን ካልወጣ ነው ያስተዛዝበናል። ሁሉም አላፊ ነው ወይ ጊዜ ፕሮፌሰር አዱኛ ወርቁ ከናፓ ቫሊ ካሊፎርኒያ፣ ይህንን አስቸጋሪ ጊዜ አልፈን በሌላ ርዕሰ ጉዳይ መልሰን እንደምናገኘው ተስፋ አደርጋለሁ። ስለ ጊዜው ትዲግ አድርጌ አመሰግናለሁ። ጊዜ ርስ ፕሮፌሰር አዱኛ ወርቁ፣ እኔም በጣም አመሰግናለሁ። ሀገራችንና ህዝባችን እዚሀገር አምላክ ይጠብቅልን። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። ዳንኤል አርጋውን እና እንግዳውን ፕሮፌሰር አዱኛው ውርቁን አመሰግናለሁ። አድማጮች፣ አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። አሉላ እንዴት ሰነበትክ? የዚህን ታሪካዊ ወር ታሪካዊ አጋጣሚ በመጠቀም ጠላትን መግቢያ መውጫ በማሳጣት ወደር የማይገኝለት የሰማዕትነት ጀብዱ የፈጸሙ ጀግና ታሪክ ለመዘከር ተነሳው። ዛሬ አንድ ቅዳሜ ቀን ከእስራኤል ኢየሩሳሌም ስልክ ይደወላል። ስልኩን የደወሉት የፕሮግራማችን ተከታታይ የሆኑት በእስራኤል ኢየሩሳሌም ለሀምሳ መታት አመታት በነዋሪነት የሚገኙት አቶ አለማየሁ ገበያው ናቸው። አቶ አለማየሁ ገበያው ሬዲዮ እያዳመጥክ ነው አሉኝ። እንደ አጋጣሚ አዎ አልኳቸው። ሸገር ነው? አዎ አሁን እኮ ሬዲዮኑ። ሊጋባ በየነ፣ ሊጋባ በየነ እየኮራ ሄደ፣ እየተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ እያለ ነው እየዘፈነ ያለው ስላቸው እሱን እኮ ነው ምን እንዴ እኚህ ሰው እኮ ትልቅ ሰው ናቸው ትልቅ ጀግና ናቸው እኮ ታሪካቸውን እኔ ለጊዜው ረስቸው ነው እንጂ እንዲህ እንደው በጠጅና በውሃ ተመስለው የሚቀርቡ ሰው አልነበሩም እባክን ይህን ታሪክ አጣራና አንድ ፕሮግራም ስራ አሉኝ አቶ አለማየሁ ገበያው ከእስራኤል ኢየሩሳሌም እሳቸውን አመስግኜ ለዚህ ፕሮግራሜ የሚሆኑ ሰው ሳፈላልግ ሜክሲኮ ሳርቤት አካባቢ ነዋሪ የሆኑትን በንጉሠ ነገሥቱ መንግሥት ፓርላማም ሁለት ጊዜ ተመርጠው ያገለገሉትን ግራዝማች በለጠ መንገሻን አገኘሁ። ከግራዝማች በለጠ ጋራ ብዙ ጊዜ በጀግኖች ታሪክ ላይ እንጨዋወት ነበርና እንደው ግራዝማች የርሰውም አባት ካርበኞቹ አንዱ ስለነበሩ ስለ ሊጋባ በየነ ያጫወቱት ነገር ይኖር ይሆን አልኳቸው። የ88 ዓመቱን የእድሜ ባለጸጋ ግራዝማች በለጠ መንገሻን ነገሬ፣ ማይጨው ሊጋባ በየነ የሚባሉት ጣሊያንን መቱ፣ ድል አረጉት። እንዲያው መቱ፣ በደንብ አድርገው ተዋጉ። ከዚያም በኋላ እሳቸው ተመቱና ቆሰሉ። ተዚያ ስጡኝ አሉ፣ ውሃም የሚሰጣቸው ወዲያው ሞቱ። ሊጋባ በየነ ብሎ ነገረኝ። ሊጋባ በየነ ሊጋባ በየነ እየኮራ ሄደ እየተጀነነ፣ ጠጅ ጠጣ ሲሉት ውሃ እየለመነ የተባለው ደሳቸው ነው እንዴ ያለው ነገር እዚያ ድል አደረጉሽ። በጀግንነት ድል ታደረጉ። በኋላ ተመቱ ደማቸው አለ ቃለ ውሃ ስጡኝ ውሃ ስጡኝ አሉ ወዲያው ግጥም አሉ። ሊጋባ በየነ ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ እጅ ጠጣ ሲሉት ውሃ እየለመነ የተባለው ይሄ ነው። ሊጋባ ከየት ነው የዘመቱት? እንደው ምናልባት ሌላ ሊጋባ እንዳይኖር ብዬ ነው። የለም ሊጋባ በየነ ቤታቸውም አሁን ለምሳሌ ሜክሲኮ የሊጋባ በየነ ነው። ሳር ቤት የራስ ሉል ሰገድ፣ ልደታ የደጃይ ባልቻ፣ መርካቶ የፊታራሪ አብተ ጊዮርጊስ፣ መሳለሚያ የፊታራሪ ዶሪ ገፈርሳ፣ የራስ ጌታቸው፣ ጉለሌ ሩፋኤል የደጃይ ገነሜና ሀጂ ሆጀሌ ሾገሌ የሚባለው አራዳ ጊዮርጊስ የደጃችው፣ የስድስት ኪሎ የራስ መኮንን። ራስ መኮንን ጃን አጼ ኃይለ ስላሴ የአባታቸውን ርስት ነው ለዩኒቨርሲቲው የሰጡት። ያለ አግባብ ነው ስማቸው የተፋቀሉ። አጼ ኃይለ ስላሴ አባታቸውን ርስት ነው ስድስት ኪሎ ራስ መኮንን ታጼ ምን ይርት ያገኙት። ስድስት ኪሎ ያለው ቤተ መንግስት የራስ መኮንን ነው። ቀዳማዊ ስላሴ ያባታቸው አባታቸውን ርስትን የሰጡት ጃንሜዳ፣ የራስ ወልዴ ፈረንሳይ፣ የራስ ዳርጌ፣ የራስ ካሳ አባት ቀበና ማዶ እደጃ የታየ ጉልላቴ፣ ሾላ የራስ አባተ፣ ቦሎዌ የራስ ከበደ፣ መስቀል አደባባይ ኤግዚቢሽኑ የራስ ብሩ፣ ሻይናቡና የሊጋባ በየነ። ይህ የማያሳስት ነው። ዙሪያውን ካረጉ በኋላ ጽምን ይልክ ቤተመንግስታቸውን አራት ኪሎ አረጉ። ለዛሬ እዚህ ላይ ይብቃን። ግራዝማች በለጠ መንገሻ ገና ወደፊት ብዙ የሚያጫውቱን ታሪክ አለ። አድማጮች የዛሬ አሥራ አምስት ቀን እንገናኝ። ንጉሱ አክሊሩን ለዝግጅቱ አመሰግናለሁ ውድ የራዲዮ መጽሔት ተከታታዮች የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ከምሽቱ ሶስት ሰዓት ላይ መልሰን በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ ሰላም ده نادره. I'm a a